ከኤስቤስ አማርኛ ጋር ነዎት። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወጣት አማኑኤል ገብረስላሴ የ የአውስትራሊያ ነዋሪና የትግራይ ወጣቶች ማህበር አባል እንዲሁም የቀድሞ ጸሐፊ በቅድሚያ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆነ ስለቀረብክል እናመሰግናለን። እኔም እንዲሁ የው ሀሳብ እንዳካፍል ስለ ስለጠራችሁን በጣም አመሰግናለን። ከአውስትራሊያ መንግስት በወጡት መረጃዎች መሰረት በአሁን ሰዓት ወደ አምስት መቶ የሚሆኑ ኢትዮጵያውያን አውስትራሊያውያን በትግራይ ክልል አካባቢ ወይም ደግሞ በኢትዮጵያ ውስጥ እንዳሉ ይታወቃል። ወደ አውስትራሊያ ተመልሰው ለመምጣት ያልቻሉ የቤተሰብ አባላቶች አሉ። ያው ዳይሬክት ቤተሰብ እንኳን ባይሆኑ ማታቸው ሰዎች አሉ። አዎ፣ እዚያ ስታክ የሆኑት። አዎ አውስትራሊያውያን በዚህ በኮቪድ አስራ ዘጠኝ አማካኝነት በዓለም ዙሪያ አሉ ተመልሰው መምጣት ያልቻሉ ማለት ነው። እነዚህ አንተ መታወቃቸው ሰዎች ከዚህ ቀደም እዛ የቆዩት ባለው ችግር ምክንያት ነው ወይስ ከኮቪድ ጋር በተገናኘ ጉዳይ ነበር? ሁለቱም እንደ ምክንያት መጠቀስ ይችላሉ። ግን ያው ኮቪድም ያው የአሁን የጦርነቱም አሁን ደግሞ የባሰውን የኮቪድ አትሊስት ተዘዋውሮ ምናምን መጡት ይችል ነበር በሌላ ሀገር አድርገው ምናምን የመጡም አሉ ማቃቸውና ግን አሁን ትልቁ ችግር የሆነው ይህ ጦርነት ነው። ቀጥታ የሆነ የስልክ መገናኛዎች እንደሌሉ ነው የሚታወቀው እና አንተ ደግሞ ቤተሰቦችህ እዛ እንዳሉ ነግረህኛል ቀደም ሲል ና የቤተሰቦችህ ሁኔታ ምን ይመስላል የምታውቅበት መረጃዎች አሉ? እዛ ያለውስ ሁኔታ እዚህ በሚኖረው ህይወትህ ላይ፣ የእለት ተለት ህይወትህ ላይ እያደረሰ ያለው አሉታዊ ተጽዕኖ ምን ይመስላል? በጣም በጣም ከባድ ነው ያው፣ ኦልሞስ አንድ ወር ሊሆን ነው እናቴም ወንድሜም ያሉ ቤተሰቦች ካናገርኩ። እኛ አካባቢ ያሉ የሚበዛው ትግራይ አካባቢ ያሉ ማህበረሰብ ደግሞ እንደዛ ነው። እዛ አርገናል ካናገር ናቸው። እና በጣም ከባድ ነው። ኢሞሽና በብዙ ነገር ኢምፓክት ያደርጋል። ብዙ ሰው ያው እዚህ ብዙ ሶሻል ላይፍ ላይነሮ ይችላል እና ኢሞሽናል ሳፖርት ምናምን የሚያገኘው ከሀገር ቤት ነበር ከቤተሰቡ ምናምን ማለት ነው። አሁን ግን እስን እስን አጥተዋል እኔን ጨምሮ ማለት ነው። ሜንታል ሄልዝ ሪስክ አለው ማለት ጭንቅ ምናምን አለ። ያው ቤተሰቦች በህይወት ይኖሩ አይኖሩ አለማወቅ በጣም ከባድ ነው። በዛ ላይ ደግሞ በተዘዋዋሪ ሚሆን በሌላ የምትኖሪበት አካባቢ ቦምብ እንዳለ፣ ኤር ቦምቢንግ እንዳለ ስታቂ ደግሞ የባሰ ጭንቀት ይከብዳል። የትግራይ ወጣቶች ማህበር የቀድሞ ጸሐፊ ነህ? አባልምነት በአሁን ሰዓት እና ምን አይነት እንቅስቃሴዎች እያደረጋችሁ ትገኛላችሁ? በአሁን ሰዓት ያው የተለያየ እንቅስቃሴ እያደረግን ነው። ያው አንዳንዱ በራሱ ተነሳሽነት አንዳንድ ደግሞ በማህበርም ያው ብዙ እንቅስቃሴ እያደረግን ነው። ከሚመለከተው አካል ጋር እየተነጋገርን ነው። ማለት ከውጭ ጉዳይ የውጭ ጉዳይ ሚኒስቴር ወይም ደግሞ የውጭ ጉዳይ ሚኒስቴር ወኪሎች ጋር እየተነጋገርን ነው። ዛሬ ራሱ ያው መንግስት፣ ጠይቀን ነበር። በተለያየ መንገድ እየጠየቅን ነው። ከአውስትራሊያ መንግስት ምን አይነት ጥያቄዎችን ነው እየጠየቃችሁ ያላችሁት? ምን እንዲደረግ ነው እየጠየቃችሁ ያላችሁት? ዋነኛው ጥያቄ ጠየቅ ነው። ከቻሉ እዛ ያሉ አውስትራሊያውያን በሰላም ወደ ሀገራቸው እንዲመልሷቸው እና በዛ ላይ ደግሞ ከተቻለ ያው ውጊያው፣ ጦርነቱ እንደምንም ብሎ ትንሽ እንዲቆም ወይም ደግሞ መግባባት እንዲፈጠር ፕሬሽር እያደረግ ነው። የሁለቱም በጎ ፈቃደኝነት ይጠይቃል። ግን ፕሬሸር ማድረግ ነው ማለት አውስትራሊያ በጣም ኢንፍሉዌንሻል ሀገር ነችና ተሰሚነት አላት ኢንተርናሽናል። ስለዚህ ስ በሱ ትንሽ ያው ዲፕሎማቲክ ጨዋታ እንዲጫወቱ ማለት ነው። ጦርነቱ በይፋ ተጀምረዋል። ቀደም ሲል የጠቀስክልኝ ነገር አለ እዚህ ያለው ህብረተሰብ በጭንቀት ላይ ነው ያለው እና ያንን ጭንቀቱን በጋራ በመጋራት ደረጃ በማህበረሰብ ወይም በኮሚኒቲ ደረጃ እያደረጋችሁት ያለው ስራ ምን ይመስላል? መረዳዳቱ ምን ይመስላል? ያው ኢንፎርሜሽን ሼር እያደረግን ነው ስለ ሜንታል ሄልዝ ላክ ራሳቸው እንዴት መጠበቅ እንዳለባቸው፣ ቤተሰቦቻችንም ትልቆች፣ በተለይ ያው በተቻለን መጠን ያው እየተነጋገርን ነው። በዛ ላይ ደግሞ ያው በየጊዜውም እንገናኛለን እንዳልኩሽ ነው ሚቲንግ ምናምን እናደረጋለን ና ራስ በራሳችን ያውን እንደጋገፋለን ወይም እንረዳላለን። በመጨረሻ በአጠቃላይ በዚህ በውጭ ሀገር ለሚኖረው የማህበረሰብ ክፍል እንደ ወጣትነት የምታስተላልፈው መልእክት ምንድን ነው? የማስተላልፈው መልእክት ቢኖረኛው ህዝቡ ጠንከር እንዲል በተቻለ መገን መንገድ ደግሞ ሁሉም ሁሉም ዝም ባይል ጥሩ ነው። ሁላችን አብረን ከተናገርን ጦርነቱም ሊቆም ይችላል፣ መፍትሄም ሊመጣ ይችላል እና ሁላችን በተቻለን መጠን ወደ ኔጎሽሽን ወይም ደግሞ ወደ ናሽናል ዳያሎግ እንዲመጡ መግፋት አለብን። በዛ ላይ ደግሞ ህዝቡ ራሱን እንዲጠብቅ ይገባኛል። ብዙ ሰው ይጨነቃል በዚህ ነገር ና በሁሉም ሳይድ ያለው እንዳለ ሀገሪቱ ላይ በጣም ጭንቅ ላይ እንዳለ ይገባኛል። ና ራሱም እንዲጠብቅ ወይም ደግሞ ህዝቡ ራሱ በደንብ እንዲንከባከብ ጭንቀትም ምናምንም ብዙ እንዳልኩሽ ቅድም እየተጨናነቀ ነው ና ከጭንቀትም ከምንም እንዳልኩስ ደግሞ ተባብሮ ስለ ነገሩ ማውራት ወይም ደግሞ ፕሬሸር ማድረግ በተቻለ መጠን ያደረግ ሁሉም አብሮ ከተነሳ ውጊያዊ ቁም ወይም ደግሞ ወደ ሆነ መፍትሄ ልንመጣ እንችላለን በማለት ፈልጋለሁ። ወጣት አማኑኤል ገብረ ስላሴ በአውስትራሊያ የትግራይ ወጣቶች ማህበር አባል ና የቀድሞ ጸሐፊ ስለነበረን ቆይታ በጣም አመሰግናለሁ። አሜን፣ በጣም አመሰግናለሁ።